ከማህበረሰብ ለማህበረሰብ አቶ ሳሙኤል አበበ የአማራ ህብረት በሜልበርን ጊዜያዊ ሊቀመንበር። ይህ የአማራ ህብረት የተመሰረተበት ምክንያቱ ምንድን ነው? እስካሁንስ ድረስ ያበረከታቸው ወይም ደግሞ የሰራቸው ዋና ዋና ተግባሮች ምን ይመስላሉ? አመሰግናለሁ። ማርታ፣ ኤስ ቢ ኤስንም አመሰግናለሁ። እንግዲህ የአማራ ህብረት በሜልበርን ከተመሰረተ አንድ ሶስት አራት አመት ሆኖታል። ሲጀመር በሴቶች ነበር የተጀመረው። በኋላ ግን ትግሉን ከፍ ማድረግ ወይም ደግሞ እዚህ ያለው እንቅስቃሴ በተሻለ መንገድ ለማስኬድ በሁለት ሺ አስራ ስምንት ጀምሮ ወንዶችም ተቀላቅለው ከዛ ወዲህ በወንዶቹም ሴቶችም አንድ ለሆነ የአማራ ህብረት በሜልሆኑ በሚል ተመዝግቦ በዚህ በአውስትራሊያ ህግ የሚጠይቀውን ሁሉ አሟልቶ ተመዝግቦ እየተንቀሳቀሰ ይገኛል። እስካሁን ምን ምን ነገሮችን አከናውኗል የሚለው እንደምታስታውሹ በኢትዮጵያ ውስጥ ለረጅም ጊዜ ይደረግ የነበረ ትግል ነበረ። በዛም፣ በትግሉ ምክንያት የሚታሰሩ የሚፈናቀሉ፣ የተለያዩ ችግር የሚደርስባቸው ወገኖች ነበሩ። እነሱን እዚህ የተወሰነ ገንዘብ በማሰባሰብ ቤተሰቦቻቸውን ሲታሰሩ የታሳሪ ቤተሰቦችን ሌሎችንም እንደዚህ ተጓዳኝ ስራዎችን በሀገር ቤት የሚደረገውን ትግል በመደገፍ እዚህም ደግሞ እርስ በእርስ በመገናኘት በሜልበር ወይም በቪክቶሪያ የሚገኙ አማራዎችን አንድ ላይ ለመተዋወቅ በሚረዳ መልኩ ሰዎች እንዲገናኙ እድል የፈጠረ ወይ እንደ ድልድይ ሆኖ ያገለገለ በማህበር ነው። አሁንም እሱን አጠናክረን እየቀጠልን እንገኛለን። ሌላው በአውስትራሊያ ዋይድ ያልሆነው ለምንድን ነው? የኮሚኒቲ ነው። የኮሚኒቲ ደግሞ በየአካባቢ የሚገኙ ማህበረሰቦችን አንድ ላይ እንዲተጋገዙ፣ በተለያየ መንገድ በማህበራዊ በኢኮኖሚ እንዲሁም በፖለቲካዊ መንገድ እርስ ዩኒቨርስ እንዲደጋገፉ ድል ለመፍጠር ነው። በዛም መሰረት በቪክቶሪያ በተለይም በሜልበርን ከተማ የሚገኙትን ለማሰባሰብ የተመሰረተ ነው። በሌላ መልኩ ግን በተለያዩ ስቴቶች የተለያዩ የአማራ ማህበራትም አሉ። ከነሱ ጋር በቅርቡ አንድ ላይ ሆነን ከነሱም ጋር እንዲሁም በዓለም አቀፍ ደረጃ በአውሮፓን በአሜሪካ የሚኖሩት ጋር በመተባበር ምናልባትም በአማራውም እንዲሁም በኢትዮጵያ የተለያዩ ፕሮፖጋንዳዎች በኢንተርናሽናል ኮሚኒቲው እንትን ይላል። እሱን ተባብረን የሚሰራበት እደዛ ድረስ መሄድ እንችላለን ማለት ነው። ግን ማህበሩ የእኛ ማህበር እዚህ ሜልበርን የሚገኙ የአማራ ተወላጆችን አንድ ላይ ለማሰባሰብ ያለመ ማህበር ነው ወይም ህብረት ነው ማለት ነው። ማህበሩ ከተመሰረተ በኋላ ለውጦች ኢትዮጵያ ውስጥ ታይተዋል። በየትኛው አቅጣጫ ማለት ነው የታየው? ለውጥ በማህበሩ ላይ ያመጣው አሉታዊ የሚሆን አዎንታዊ አስተዋጽኦዎች አሉ ወይ? ኢትዮጵያ ውስጥ ባለፉት በርካታ አመታት፣ ኢትዮጵያ ህዝብ ትግል አድርጓል። ህዝባዊ እንቅስቃሴ ይደረግ ነበረ። የዶክተር አብይ መንግስት የሚመራው የለውጥ በትራ ስልጣኑን ይዟል ወይ ደግሞ መንግስት ተቀይሮ ብለን እናምናለን። ይሄ እንቅስቃሴ በማህበሩ ላይ ምን አምትቷል ጥናት አልተደረገበት። በወቅቱ እንግዲህ የአማራ ህዝብ እንደምታውቂው ለኢትዮጵያ ያለው ስስ ብልት መልካም የሚባል ስለነበረ ዶክተር አብይ ደግሞ የአብዝቶ ያን ይናገር ስለነበረ እውነት የመሰላቸው የተወሰኑ የማህበራችን አባላት ወደዚያ የመሳብ ወይ ደግሞ እኛ ኢትዮጵያዊነትን አማራውን አንድ ላይ አድርገን ኢትዮጵያዊነት እንዲጠነክር ወይ ደግሞ ኢትዮጵያ እንደ ሀገር የሚቀጥልበትን ኮንትሪቢሽን ማድረግ መቻል አለብን የተሰባሰበ በመሆኑ ያ ትንሽ እንትን ብሎ ነበር፣ ግን በኋላ እንዳየ ነው ለውጥ የተባለውም ከድሮ የተሻለ ባለመሆኑ እንዲያውም በተለይ ለአማራ ህዝብ ከቀድሞ የከፋ መንግስታዊ ተቋም የሚደገፍ የጅምላ ግድያ፣ መሳደድ፣ መፈናቀል ተበራክቶ የቀጠለበት በመሆኑ አሁን እንዲያውም አሁን ባለው ወቅታዊ ሁኔታ የበለጠ የአማራ ተወላጆች አንድ ላይ ሆነው የሚደረገውን ትግል በተለያየ መንገድ ለመደገፍ ወደ ማህበሩ እየመጡና እየተጠናከረ ያለበት ሁኔታ ነው ያለው አሁን። እንግዲህ ትግሉ ብለው ሲሉ ምንን ያካትታል? ለምሳሌ በአሁን ሰዓት መንግስት ተቀይሯል። ያው ቀደም ሲል እርስዎም እንደገለጹት የጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን ከመጡ በኋላ ለውጥ ይኖራል ቢባልም ግን ለውጡ እንደተጠበቀው አይደለም። ስለዚህ ትግላችንን እንቀጥላለን የሚል ሀሳብ ነው የገለጹት እና ምን አይነት ለውጥ ነው የምትጠብቁት? ምን አይነት የተለየ ሁኔታ ነው ለማየት የምትፈልጉት? ለማየት የምንፈልገው እንግዲህ ቀደም ሲል በጣም ቅድም እንዳልኩትም ከፍተኛ ትግል ተደርጓ በተለይ ባለፈው አምስት ስድስት ዓመታት የኢትዮጵያ ሕዝብ ከፍተኛ እንቅስቃሴ በማድረግ በተለይ አማራው እና የኦሮሚያ አካባቢ ይደረግ የነበረው እንቅስቃሴ ከፍተኛ እንትን ነበረ እና ለምሳሌ ለውጥ የምንለው እኛ በኢትዮጵያ ውስጥ የህግ የበላይነት የሚከበርበት እኩልነት፣ ዜጎች በነፃነት የሚኖሩበት እንዲሁም በተለይም በተለይም ዜጎች በህይወት የመኖር መብታቸው ሲከበር መንግስትና የመንግስትነት ተግባራ ሲወጣ ያኔ እሱ ነው ለውጥ የምንለው። በዛ መንገድ ይታይለን። ከዚህስ በኋላ ምን ለማድረግ አስባቸዋል የወደፊት እቅዳችሁስ ምን ይመስላል? በተለይ ደግሞ እዚህ ሜልበርን ውስጥ ያሉት የማህበራችሁን ወይም ደግሞ የህብረቱን አባላትም ይሁን እንዲሁም በመላው አውስትራሊያም ከዛም አልፎ ተርፎ በአውሮፓም በአሜሪካም ድረስ ካሉት ጋርም ለመስራት እንሞክራለን ብላችኋል። ምንድን ነው የቅርብ ጊዜ እቅዳችሁ? የቅርብ ጊዜ እቅዳችን እንግዲህ በሀገራችን ያለውን ወቅታዊ ሁኔታ እየተከታተልን በተለያየ መንገድ አቅማችን በሚፈቅደው አማራ ጉዳይ ልዩ ትኩረት ሰተን የምንከታተል እንዲሁም አቅማችን በፈቀደው መንገድ ማገዝ እና የተለያዩ ነገሮችን ማድረግ ከፍተኛ ፍላጎት አለን። እስካሁን ሱሱ ነገሮችን እያደረግን ነው። አሁን ትግሉ ከድሮ የተለየ አሁን ዓለም አቀፋዊም እየሆነ ስለሆነ የዲፕሎማሲውን በተለያየ መንገድ የዓለም ህብረተሰብ በኢትዮጵያም ይሁን በአማራው ላይ ያለው የተዛባ አመለካከት እንዲቀየር በትዊተርም በሌላ በሚዲያዎች ካምፔን በማድረግ የተወሰኑ ኢንተርናሽናል ተቋማትም የያዙትን አሉታዊ እንትን በኢትዮጵያና በአማራው ላይ የያዙትን እንትን እንዲቀይሩ የራሳችን ጥረት እናደርጋለን። ከዛ ባሻገር ግን ህዝቡን ማደራጀት እና በሀገሩ ጉዳይ ላይ የራሱን ፖዘቲቭ አስተዋጽኦ እንዲያደርግ ጥረት እናደርጋለን። እንዲሁም በቅርብ የተለያዩ ውይይቶችን ለማድረግ አሁን እንኳን በቅርቡ ውህድ የሚቀጥለው ጁላይ ሀያ አምስት ሲክስ ኦክሎክ ላይ ሜልበር ታይም ሲክስ ፒኤም ላይ በዙም ሚቲንግ ጠርተናል። በዚህም በአጠቃላይ በኢትዮጵያ ጉዳይ አገባናል የሚሉ ኢትዮጵያውያን እና ትውልደ ኢትዮጵያውያን የሚሳተፉበት ነው። ምንም እንኳን የአማራው በኢትዮጵያ ውስጥ በበቂ መጠን የተገደለ የተፈናቀለ እና የተገፋ ቢሆን ነገር ግን አሁንም ቢሆን አማራ የሚኖረው ኢትዮጵያ ስትኖር ነው፣ ኢትዮጵያ የምትኖረው አማራው ሲኖር ነው የሚል ጽኑ እምነት አለን። ከዚህ በመነሳት ወደ ሰፊ በመሆኑ ከሌሎቹ ኢትዮጵያውያን ወንድሞቻችን ጋር ውይይት በማድረግ ምናልባትም በምን መንገድ ማገዘ ይሄ በጣም ክፉ ጊዜ ነው ብለን ነው የምናስበው። ይህን ክፉ ጊዜ በጋራ ለሀገራችን ማደግ የምንችለው እና አሁን ከገባንበት አስቸጋሪ ሁኔታ የምንወጣበትን መንገድ ካለ በጋራ ለመምከር እሁድ በዙም ውይይት አድርገናል። በዚህም ውይይቱ ላይ ታዋቂው ሻለቃ ዳዊት ወልደ ጊዮርጊስ እንዲሁም ጋዜጠኛ አበበ በላው ክብር እንግዶች ናቸው። እንዲሁም በቪክቶሪያ የሚኖሩ የተለያዩ አማራ ብቻ ሳይሆን ኢትዮጵያ ጉዳይ አገባናል የሚሉ የተለያዩ የህብረተሰብ ክፍሎች በዙም ገብተው ሀሳባቸው ማንሳት እና ምናልባትም ይጠቅማል የሚሉትን ነገር በጋራ እንድንመክር ጥሪ ያስተላልፋሉ። በዚህም ምናልባት የዙም አይዲውን ሚቲንግ አይዲውን መናገር ካለብኝ አራት ስድስት ስምንት ሁለት አራት ስድስት አንድ አምስት ሶስት አምስት ፓስኮድ ኦፒኤፍዲ ኪኤ ነው እና ማንም የኢትዮጵያ ጉዳይ ላይ ዊት ማድረግ እፈልጋለሁ የሚል ማንንም ሰው መግባት ይችላል። በደንብ አጽኖት ሰጥቼ መናገር የምፈልገው የእሑድ ስብሰባ ከምንም በላይ ጫፍና ጫፍ ሆነን ከምንጓተት ይልቅ ቁጭ ብለን ተነጋግረን ኢትዮጵያ ውስጥ ለሚኖረው በመከራ ውስጥ ለሚኖረው ህዝባችን የተሻለ ነገር ለማበርከት የበኩላችንን ለመወጣት ነው እና ጥሪያችን ተቀብለው በዚህ በአውስትራሊያ የሚኖሩ ኢትዮጵያውያን እንደሚገቡ ተስፋ እናደርጋለን። የአማራ ህብረት በሜልበርን እሑድ ስድስት ሰዓት ላይ በሜልቦርን ታይም ይጠብቃችኋል። እግዜር ስትለኝ በጣም አመሰግናለሁ። አቶ ሳሙኤል አበበ የአማራ ህብረት በሜልበርን ጊዜያዊ ሊቀመንበር ስለነበረን ቆይታ እናመሰግናለን። ማርታ፣ አመሰግናለሁ።